The Voice of America. ሰሞኑን የተለያዩ የኦሮሚያ አካባቢዎች የተደረገውን ተቃውሞ ሰልፍ ተከትሎ የመንግስት የጸጥታ አካላት የወሰዱት እርምጃ ከሀይል በላይ እና አግባብ ያልሆነ ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የኦሮሚያ ጸጥታ አስተዳደር በበኩሉ ለእርምጃው አስገዳጅ ሁኔታዎች የነበሩ ቢሆንም ሊመረመሩ የሚገቡ ነገሮች ይኖራሉ ብሏል። ሙክታር ጀማል ዝርዝር አለው። የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን በኦሮሚያ የተለያዩ ከተሞች የተደረገ ተቃውሞን ተከትሎ የደረሰ ጉዳትን አስመልክቶ ያወጣው መግለጫ እንደሚያትተው የጸጥታ አካላት በሰልፈኞች ላይ የወሰዱት እርምጃ ከልክ ያለፈና አግባብ አይደለም ብሏል። የነፍስ ኅልፈትና ጉዳት የደረሰበት ምክንያት ሰልፈኞቹ የኦሮሞ ተቃዋሚ ፓርቲ ፖለቲከኞች እስርን በተመለከተ ያደረጉትን ተቃውሞ ተከትለው መሆኑን የጠቀሰው መግለጫው የመንግስት አካላት የዜጎችን በሰላማዊ መልኩ ተቃውሞ የማሰማት መብት ማረጋገጥ እንዳለባቸውና የሕግ ማስከበር ሥራ ተመጣጣኝነት እንዲጠብቅ ማድረግ እንደሚጠበቅባቸው ጠይቋል። በዚህ እርምጃ ዜጎች ላይ ጉዳት ደርሷል ብሎ የኢትዮጵያ ሰብአዊ መብት ኮሚሽን ከጠቀሳቸው ቦታዎች ውስጥ በሐሳሳ፣ አሰቦት፣ አወዳይ፣ ባሌ ሮቤ፣ ጭሮ፣ ደንገጎ ድሬ ጠያራ፣ ዶዶላ፣ ገለምሶ፣ ጊንኢር፣ ሐሮማያ፣ ሂርናና እሻሸመኔ ተጠቃሽ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽንን መግለጫ መልስ እንዲሰጡልን የጠየቅናቸው የኦሮሚያ ብሔራዊ ክልላዊ መንግሥት ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩን ገልጸዋል። ሰብአዊ መብት ያወጣው መረጃ በተመለከተ እኔ አንድ አራት ነጥቦች አሉኝ። የመጀመሪያው ነገር መግለጫውን ሲያወጣ ሰብአዊ መብት ሰላማዊ ሰልፍ ብሎ ነው ያወጣው። የሰላማዊ ሰልፍ ያሳት አገላለጽ ይመስለኛል። ምክንያቱም ሰላማዊ ሰልፍ የሚባለው ህጋዊ በሆነ መልኩ ኃላፊነት ባለው አካሄድ ጥያቄ አቅርቦ ፍቃድ አግኝቶ በፍቃዱ መሰረት ፍቃድ ሰጪውና ፍቃድ ጠያቂው ሁለቱም የጋራ ኃላፊነታቸው እና የተናጠል ኃላፊነታቸውን በመወጣት የሚደረግ ሰልፍ ነው። ይሄኛው ከዚህ ጋር ምንም አይነት ተያዥነት የለውም። ሁለተኛው የሳተው ሰልፈኞቹ የታሰሩባቸውን የፖለቲካ አመራሮቻቸውን እንዲፈቱላቸው በመጠየቃቸው ይላል። እኛ በህግ ደረጃ ያሰርናቸው የፖለቲካ ፓርቲ አመራሮች የለንም። ተጠርጣሪ ሰዎች አሉን የታሰሩ ሰዎች ባለፈው የአርቲስት ሃጫሉ ሞትን ምክንያት በማድረግ በተሞከረው የፈንቅለ መንግስት እና የሀገር ብጥብጥ እና ትርምስ ሙከራ ተሳታፊ ናቸው ወይንም አስተባባሪ ናቸው ተብሎ የተጠረጠሩ ሰዎች ናቸው የተያዙት። ሶስተኛ፣ መረጃዎቹ ናቸው። መረጃዎቹ ከፌስቡክ እንደተረዳ ነው ይልና የቁጥሩ ልዩነት ቢኖርም ይላል። ስለዚህ ይሄ ምንድን ነው? ፌስቡክ በኢትዮጵያ ተጨባጭ ሁኔታ ምን ያክል እውነታን ያዘለ ነው? ከዚህም አልፎ ተርፎ ሌሎች ሚዲያዎችም ብለዋል። እንደዛም ሚዲያዎች ማንነታቸውን ባይገልጹም ሰው ሳይሞቱ ከሌ ይሞተዋል ሀገር እንዲሆናል እያለ የሚለጥፍ የሚለፍፍ ጦርነት የሚያውጁትን ሚዲያዎችን መነሻ አድርጎ የዚህ አይነት ሁኔታ ማቅረቡ ሚዛናዊነቱን እንዲያጤ ነው ያስገድደዋል ብዬ አምናለሁ። አራተኛው ላይ አንድ መግለጫ ስትሰጥ ድርጅት ፈጽመዋል የተባለው አካል ጥናት ከተካሄደ በኋላ ለሱ ይቀርብና ሀሳብ ይሰጥበታል። እነዚህን አራቱን ጉዳዮች ያላካተተ በእነዚህ ምዕራፎች ያላለፈ ስለሆነ የሰብአዊ መብት ኮሚሽን ያወጣውን መግለጫ ከአማንነቱ ግን ትንሽ ሚዛናዊነት ይጎለዋል የሚለውን ነገር መግለጽ ፈልጋለሁ። አቶ ጅብሪል፣ በተለይ በመጀመሪያው ዕለት ብዙ ሰው የወጣው የአቶ ጃዋር መሐመድ የጤና ሁኔታ መታወቅ የሚል ዜና በመውጣቱ ተከትሎ ነው። ይህ ደግሞ ወዲያውኑ በፍጥነት የሆነ በመሆኑ በዚህ ስሜት የወጣን ሰው በሌላ መንገድ መቆጣጠር አይቻልም ወይ ወደ ግድያና ነፍስ ማጥፋት ከመሄድ የተሻለ ተቃውሞን የመቆጣጠር ስልት አልነበረም። የተወሰደው እርምጃ ተመጣጣኝ ነው ብሎ ነው የሚያምነው የእናንተ ቢሮ? የእኛ ቢሮ እንዲህ ተያያዋል። መጀመሪያው ነገር ዋናው ተግባሩ ሕግና ስርዓትን ማስከበር ነው የህግ የበላይነትን ማረጋገጥ ነው። ለ የህግ በላይነትን ለማረጋገጥ የሚደረግ ማንኛውም አይነት እንቅስቃሴ ከህግ ውጭ የሚመጣ ከሆነ ተመጣጣኝ የሆነ እርምጃ መውሰድ ኃላፍነቱ ሆኖ ተግባሩ ሆኖ ግዴታው ነው። በሁለተኛ ደረጃ የተወሰዱ እርምጃዎች ተመጣጣኝ ናቸው የሚለው ነገር በአብዛኛው በአብዛኛው የተወሰዱ እርምጃዎች ተመጣጣኝ ናቸው። ነገር ግን አንዳንድ ቦታ ላይ ማጣራትን የሚጠይቁ ሊኖሩ ይችላሉ። ምክንያቱም ከርቀት የምትገመግመው እና ቀርቦ የምትገመግመው ነገር ልዩነት ይኖረዋል። በዚህ ደረጃ ማጣራት የሚገባቸው ቅሬታ የሚቀርብባቸው አንዳንድ ቦታዎች አሉ። እሱን አጣጥርተን ለህዝብ የምናቀርበው ይሆናል። የኦሮሚያ ክልል በዚህ ዓመት የተከሰቱ አሳዛኝ ግድያዎች ከፈጠሩት ሰቆቃ አሁንም ፈጽሞ አላገገመችም የሚለው የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ከፍተኛ የመብት ጥሰት አዝማሚያዎች እንዲቀጥሉ ሊፈቀድላቸው አይገባም ብሏል። ስለ መግለጫቸው ማብራሪያ የሰጡን የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተከታዩን ገልጸዋል። መሳሪያ የሌላቸው ያልተፈቀደም ቢሆን ሰላማዊ ሰልፍ እያደረጉ ያሉ ሰዎችን ሰልፉን ለመበተን ወይም ለመቆጣጠር የሚወሰድ እርምጃ ግን በማናቸውም ጊዜ ቢሆን ሕይወት የሚያጠፋ መሳሪያ ከመጠቀም መቆጠብን ይጠይቃል እና ትንሽ ያሳሰበን ኢትዮጵያ ውስጥ አሁን አልፎ አልፎ ያልተፈቀዱ ሰላማዊ ሰልፎችን ለመበተን በሚወሰድ እርምጃ ጥይት የመጠቀም አዝማሚያ ነው። ይህ ከነገሩ ሁኔታ አንጻር ተመጣጣኝ በማይሆንበት ጊዜ የሚደርሰው የህይወት መጥፋት ህጋዊ አይሆንም። በተለይ የመንግስት ባለስልጣናት የሚያነሱት አመፅ ለመቀስቀስ መንግስት ለመገልበጥ የተለያዩ ሙከራ የሚያደርጉ እነዚህን የሚያሰማሯቸው አካል አለ አገር ለመጠበቅ ነው ይህንን የምናደርገው የሚል የኦሮሚያ ጸጥታ ቢሮ ኃላፊ መልስ ሰጥቷል። ለምሳሌ መግለጫውን ተመልክቶ እንዴት ያዩታል ይሄንን ሐሳብ? እርሶ እረዳዋለሁ አሁን በኦሮሚያ ክልል በሌሎችም አንዳንድ የሀገሪቱ ክፍል ያለው የጸጥታ ስጋት በቀላሉ የሚታይ አይደለም። መንግስትም ደግሞ የህግ ማስከበር እርምጃ እንድጠንከር ብሎ በማይወስድበት ጊዜ ደግሞ በተደጋጋሚ ሀገራችን ውስጥ የደረሰው ጉዳት የሚረሳ አይደለም። ነገር ግን ሁሉ ጊዜ መረሳት የሌለበት ነገር ዜጎችን ከአደጋ ለመከላከል ዜጎችን ሕይወት ደህንነት ለመጠበቅ የሚወሰድ እርምጃ ራሱ ደግሞ ለሌላ ሕይወት መጥፋት ምክንያት መሆን የለበትም። ስለሆነም በጣም በተቻለ መጠን በተለይ ጦር መሳሪያ ያያዙ ሰዎች ከሆኑ ያልተፈቀደ የተቃውሞ ሰልፍ በማድረግ ላይ የተሰማሩ ሰዎች ከሆኑ እነሱን ለመበተን ለመቆጣጠር ወይም ሁኔታውን ለማረጋጋት የሚወሰደው እርምጃ በማናቸውም ሁኔታ ጥይት መጠቀምን ማስከተል የለበትም። ይህ ነው አሁን ትንሽ አከራካሪ አስቸጋሪ የሆነ እና ተገቢ ላልሆነ ህይወት መጥፋት ምክንያት እየሆነ እንደሆነ ግምት ያገኘን ያለ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጠቅላላ ዘገባውን መርምሮ ለህዝብ እንደሚያሳውቅ በመግለጫው የጠቀሰ ሲሆን የፌዴራልና የክልል መንግስታት ጉዳዩን ለማጣራት በአፋጣኝ ምርመራ እንዲጀምሩም ጥሪ አቅርቧል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ።